ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው በ 19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥር 16 2009 ዓ.ም ዝግጅታችን ጀመረ ጤና ይስጥልን እንደምናመሻችሁ አስተናጋጆቻችሁ ቆንጅ ይታየና ጤና ይስጥልን እኔም ሶሎሞን አባተ ነው ሶስት ከፍተኛ አመራሮቹን ጨምሮ 13 ሰዎች በጋሞጎፋ ዞን ሳውላ ከተማ መታሰራቸውን የመላ ኢትዮጵያ አንድነት ድርጅት መኢአድ አስታወቀ ሶስቱም ከፍተኛ አመራሮች የታሰሩት የፓርቲው መደበኛ ሥራ በማከናወን ላይ እንዳሉ በመሆኑ በአስቸኳይ እንዲፈቱልን ለኮማንድ ፖስት ሴክረተሪያት ጽህፈት ቤት ዛሬ ደብዳቤ አስገብተናል። ሰዎቹ መያድ ባል ከመሆናቸው ጋር በተያያዘ ስለመታሰራቸው አይደለም አደለም ያለው መረጃ ዞ የታሰሩት ከጸጥታ ጋር ተያይዘው በኮማንድ ፖስቱ ነው። ፈቃድ በሌለው መልኩ በግለሰብ ቤት ውስጥ ስብሰባ ያደርጉ ከነበረበት በህብረተሰብ ጥቆማ ተይዘው ጉዳያቸው እየተጣራ ያሉ ግለሰቦች ናቸው። በተከታታይ የሰማችኋቸው የመላ ኢትዮጵያ አንድነት ድርጅት ፕሬዚዳንት ዶክተር በዛብህ ደምሴና ቀጥሎም የደቡብ ብሔር ብሔረሰቦችና ሕዝቦች ክልል የመንግሥት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ሰሎሞን አይሉ ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። አሁን የምሽቱን ዜናዎች እናሰማለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሦስት የአሜሪካ ግዙፍ አውቶሞቢል አምራች ኩባንያዎች ሥራ አስፈጻሚዎች ጋር ዛሬ ተገናኝተው ኩባንያዎቹ ፋብሪካዎቻቸውን ወደ ውጭ እንዳያስፋፉና በሀገር ውስጥ እንዲያሳድጉ ይልቅ ጠይቀዋል። እዚህ የሚሸጡ ተሽከርካሪዎችን እዚሁ የሚያመርቱ አዳዲስ ፋብሪካዎች እንዲገነቡ እፈልጋለሁ ብለዋል ፕሬዚደንቱ። ከሚስተር ትራምፕ ጋር ዛሬ የተሰበሰቡት የጄኔራል ሞተርስ፣ የፎርድ እና የፊያት ክራይስለር ኩባንያዎች ሥራ አስፈጻሚዎች ሲሆኑ ፕሬዚደንቱ ከከፍተኛ ኩባንያዎችና ፋብሪካዎች ስራ አስፈጻሚዎች ጋር ትናንትም ዋይትሃውስ ውስጥ ተገናኝተው ነበር። በርካታ የፋብሪካ ስራዎች ዩናይትድ ስቴትስ ውስጥ እንዲፈጠሩ ነው ፕሬዚደንቱ ስራ አስፈጻሚዎቹን እየጠየቁ ያሉት። የፋብሪካ ስራዎችን ወደ ውጭ ሀገሮች በሚያሻግሩ ኩባንያዎች ላይ ሸቀጦቻቸውን በአሜሪካ ገበያ ላይ መልሰው ለመሸጥ ቢሞክሩ የተወካዮች ምክር ቤቱ እስከ ሰላሳ አምስት ከመቶ የሚደርስ የጉምሩክ ቀረጥ ታሪፍ ሊጥልባቸው የሚችል ህግ እንዲያወጣ እንደሚጠይቁ ፕሬዚደንት ትራምፕ የፋብሪካዎቹን ስራ አስኪያጆች አስጠንቅቀዋል። በሌላ በኩል ደግሞ አሜሪካውያኑ ኩባንያዎች ከሀገር እንዳይወጡ ለማማለል የመንግስት የቁጥጥር ደንቦችን በግዙፍ መጠን እንደሚሰርዙና ከፍተኛ የግብር ቅነሳ እንደሚያደርጉም አዲሱ ፕሬዚደንት ቃል ገብተዋል። ትራምፕ በተጨማሪም ሲያወዛግብ የቆየው ከካናዳ ወደ ሜክሲኮ ባሕረ ሰላጤ የሚዘልቀው ኪስቶን ኤክስኤል እና የዳኮታ አቋራጭ የከርሰ ምድር ዘይት ማስተላለፊያ ቦይ ስራ እንዲቀጥል ዛሬ ትዕዛዝ ፈርመዋል። በተፈጥሮ አካባቢ ላይ ጉዳት ያስከትላል በሚል የቀደሙት ፕሬዚደንት ባራክ ኦባማ የዚህን የዘይት መስመር ስራ ሲቃወሙና አግደውትም ቆይተዋል። ፕሬዚደንት ትራምፕ ትናንት ከሰዓት በኋላ በፈረሙት ትዕዛዝ ሀገራቸውን አስራ ሁለት አባል አገሮች ካሉበት የፓሲፊክ አቋራጩ የአጋርነት ኅብረት ወይም በምህጻር ቲፒፒ ተብሎ ይታወቃል፣ አስወጥተዋል። ፕሬዚደንቱ ከቲፒፒ አይነቱ የወል ስምምነቶች እንደሚወጡና ከሀገሮች ጋር በተናጠል እንደሚደራደሩ በምረጡኝ ዘመቻቸው ወቅትም ሲናገሩ ነበር። የወል ስምምነቶች የአሜሪካን ጥቅም አያስጠብቁም የሚል እምነት አላቸው ፕሬዚደንቱ። የፕሬዚደንት ዶናልድ ትራምፕ የዋይት ሀውስ ቤተ መንግስት ቃል አቀባይ አስተዳደሩ ለመገናኛ ብዙሃን ለመዋሸት በጭራሽ አላማ የለውም ሲሉ ተናገሩ። የአስተዳደሩን የመጀመሪያ ቀናት ዜና በጻፉት ጋዜጠኞችና በፕሬዝደንቱ መካከል ተደጋጋሚ ውዝግብ ከተፈጠረ በኋላ ነው የቤተ መንግስቱ ቃል አቀባይ ሻን ስፓይሰር ይህን አስተያየት የሰጡት። የአሜሪካ ድምጽ የብሔራዊ ጉዳዮች ዘጋቢ ጅም ማሎን ያጠናቀረውን ዘገባ ትዝታ በላቸው ታቀርባለች። እንደምን ውላችኋል በእንዲህ አይነት ሰላምታና ወዳጃዊ ስሜት ጋዜጣዊ መግለጫውን የከፈቱት የዋይት ሀውስ ቃል አቀባይ ሻን ስፓይሰር ጥያቄ ጠይቁኝ በማለት ነው የጀመሩት ስፓይሰር ከሁለት ቀናት በፊት በአርቡ የፕሬዝደንት ትራምፕ ቃለ መሀላ የታደመውን ህዝብ ቁጥር ሆን ብሎ በማሳነስ መገናኛ ብዙኃንን ከወነጀሉና የእርሳቸውን ግምት የሚያስተባብሉ ፎቶግራፎችና ሌሎች ግምቶች እንደ መረጃ በጋዜጠኞች ከተሰራጩ በኋላ ነው። ትላንት ከሰዓት በተካሄደው ጋዜጣዊ መግለጫ ታዲያ ስፓይሰር በመጀመሪያ የተጠየቁት የትራምፕ አስተዳደር ወደፊት እውነት ይናገር እንደሆነ ነው። አሁን ለአሜሪካ ሕዝብ እውነቱን ነው መናገር ያለብን አንዳንዴ ግን እውነቱ የትኛው እንደሆነ በሐሳብ ልንለያይ እንችላለን። በአንዳንድ ጉዳዮች ላይ ሙሉ ግንዛቤ ላይኖረንም ይችላል። ነገር ግን ዓላማችን በጭራሽ ለናንተ ውሸት ላለመናገር ነው። ስፓይሰር የትራምፕ ቃለ መሐላ ሥነ ሥርዓት በታሪክ ከመቼውም ጊዜ የበለጠ ሕዝብ የተገኘበት በቴሌቪዥንና በኢንተርኔትም የታየ ነው በሚለው አቋማቸው ግን ጸንተዋል። የህዝብ ቁጥርን አስመልክቶ መጀመሪያ ውዝግብ የከፈቱት ራሳቸው ፕሬዝደንቱ ሲሆኑ ቅዳሜ ዕለት በሲአይኤ ማለትም በአሜሪካ ስለላ ድርጅት ማዕከል ባደረጉት ንግግር ነው። ንግግር አደረገሁ፣ ወደፊት አቅንቼ ሳይ ሜዳው ግጥም ብሎ ሞልቷል። የተገኘው ሕዝብ አንድ ሚሊዮን አንድ ሚሊዮን ተኩል ይደርሳል። የመገናኛ ብዙሃን ግን ሆን ብለው ሰዎች ያልቆሙበትን ባዶ ሜዳ ማሳየት መርጠዋል። የሆነ ሆኖ ለዘብ ያለው የዋይት ሀውስ ቃል አቀባይ ሻይን ስፓይሰር አቀራረብ በአርባ አምስተኛው የዩናይትድ ስቴትስ ፕሬዝደንትና በመገናኛ ብዙሀን መካከል የተጀመረውን ውጥረት የተሞላበት ጅምር የሚያረግብ ይመስላል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አዲሱ የጋምቢያ ፕሬዚደንት አዳማ ባሮው ሴት ምክትል ፕሬዚደንት ሾመዋል። ተሿሚቱ ፋቱማቱ ታምባንጃንግ የሀገሪቱ ተቃዋሚ ፓርቲዎች የቀድሞውን መሪ ያህያ ጃሜን በአንድነት እንዲታገሉ በማስተባበር ቁልፍ ሚና የተጫወቱ መሆናቸው ተነግሯል። ጃሜህ መንበሩን የሙጥኝ ብለው ባስቸገሩበት ባለፈው ሳምንት በአጎራባች ሴኔጋል ቃለ መሐላ የፈጸሙት ባሮ ወደ ጋምቢያ ሊመለሱ እየተሰናዱ ናቸው። እንደ ኤሮፓውያን አቆጣጠር ባለፈው ታህሳስ በተካሄደው ፕሬዝደንታዊ ምርጫ መሸነፋቸውን አልቀበል ብለው የከረሙት ጃሜ የምዕራብ አፍሪቃ የምጣኔ ሀብት ማህበረሰብ ወታደራዊ እርምጃ እንወስዳለን ብሎ ከዛተ በኋላ ባለፈው ቅዳሜ ሀገር ጥለው መውጣታቸው ይታወሳል። አዲሱ ፕሬዝደንት አዳማ ባሮ በቀድሞ ፕሬዝደንት የ22 ዓመታት አገዛዝ ዘመን ተፈጽመዋል ተጠቅመዋል የተባሉትን በደሎች የሚመረምር የሀቅና የእርቀ ሰላም ኮሚሽን እንደሚያቋቁሙ ለቪኦኤ በሰጡት ቃል ገልጸዋል። ሀያ ሁለት አመት ረጅም ጊዜ ነው፣ ህዝቡ እውነቱን ሊያውቅ ይገባል ብለዋል። አዲሱ ፕሬዝደንት የአዲሱ ፕሬዝደንት አማካሪ ትናንት ለቪኦኤ በሰጡት ቃል የሀያ ጃሜ ሀገር ጥለው ከመብጣታቸው በፊት ከመንግስት ካዝና አስራ አንድ ሚሊዮን ዶላር ዘግነው ወስደዋል። መንደላቀቂያ ኦቶሞቢሎችን ደግሞ በአውሮፕላን አስጭነው ልከዋል ብለዋቸዋል። የመብት ተሟጋች ቡድኖችም የፖለቲካ ተቃዋሚዎቻቸውንና ጋዜጠኞችን ማሰርን ጨምሮ የሰብአዊ መብት ረገጣ ድርጊት ፈጽመዋል ሲሉ የቀድሞውን መሪ ሲወነጅሏቸው ቆይተዋል። የቀድሞው መሪ አገር ውስጥ ልቆይ ብለው እንደነበርና ለደህንነቱ ዋስትና መስጠት ስለማይቻል በሚል ጥያቄውን እንዳልተቀበሉት አዲሱ ፕሬዝደንት አስታውቀዋል። የ51 ዓመቱ አዳማ ባሮ ወደፊት የሚመረጡ ፕሬዚደንቶች የስልጣን ዘመናቸውን መገደብ እንዲቻል አጠቃላይ የምርጫ አፈጻጸም ለውጥ እንዲካሄድ ግፊት የሚያደርጉ መሆኑን ጨምረው አመልክተዋል። በጣም ጥሩ የዲሞክራሲ መሰረት መገንባትና የስልጣን ዘመንን የሚገድቡ ጠንካራ የዲሞክራሲ ምሰሶዎችን መትከል እንፈልጋለን ብለዋል ባሮ። ያ ሲሆን ፕሬዚደንቶች በጣሙን ይጠነቀቃሉ። ያህያ ጃሜ ሀያ ሁለት አመት ሙሉ ስልጣን የሙጥኝ ብለው በኋላም አልለቅም ያሉበትን አይነት ሁኔታ እንዳይከሰትብን ይከላከላል ብለዋል። የጋምቢያን ጸጥታ ኃይሎችና የጦር ሰራዊት ሙያውን የጠበቀ እንዲሆን የለውጥ እርምጃ እንደሚወስዱም አስታውቀዋል። የቀድሞቹን የካቢኔ ሚኒስትሮች እንደሚያሰናብቱና የጸጥታ ኃይሎቹንም ወደፊት ስለሚኖራቸው ይዞታ በተመለከተ ግምገማ እናካሂዳለን ብለዋል። አዲሱ ፕሬዚደንት ምን ያህል ዘመን ለማገልገል እንደሚፈልጉ ተጠይቀው መናገር አልፈለጉም። ያን የሚወስነው ህዝቡ ነው ማለታቸው ተጠቅሷል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሶማሊያ ዋና ከተማ ሞቃዲሾ አቅራቢያ በምትገኘው አፍጎዬ ከተማ ዛሬ ከባድ ፍንዳታ ደርሶ ቢያንስ ሰባት የፖሊስ አባላትን መግደሉ ተገለጠ። ፍንዳታው የደረሰው የሀገሪቱ የፖሊስ ሰራዊት ምድቦች በሰፈሩበት ሰፈር ላይ መሆኑን ባለሥልጣናትና እማኞች አመልክተዋል። ቦምቡን አጥምደው የሄዱት ትናንት ሰኞ በስፍራው ጥቃት ያደረሱ የአልሻባብ ተዋጊዎች ናቸው ሲሉ የአፍጎዬ ከተማ ከንቲባ ትናንት ከንቲባ ለቪኦኤ ገልጸዋል። የአልሻባብ ታጣቂዎች በያዝነው ጥር ብቻ ይህችን ከሞቃዲሾ 30 ኪሎ ሜትር ርቀት ላይ የምትገኝ ከተማ ሲያጠቁ የዛሬው ለሶስተኛ ጊዜ መሆኑ ነው። የታችኛው ሸበሌ አገረ ገዢ አማጽያኑ ከተማይቱን በተደጋጋሚ የሚያጠቋት ሞቃዲሾ አቅራቢያ ስለምትገኝ ስትራቴጂያዊ በመሆኗና የሀገሪቱ ሁለተኛ መናገሻ አድርገው ስለሚቆጥሯት ነው ብለዋል። የአልሸባብ ታጣቂዎች ከአፍጎዬ ቢባረሩም አሁንም ዳርዳሩን እያደፈጡ ሲመቻቸውም እንደሚያጠቁ አገረ ገዢው አክለው አመልክተዋል። ለተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም የሚሰጠው ልገሳ በመቀነሱ ምክንያት በመካከለኛው አፍሪካ ሪፑብሊክ ሁለት ሚሊዮን ህዝብ ለረሃብ መጋለጡ ተገልጿል። ከሀገሪቱ ህዝብ ግማሽ ያህሉ መሆኑ ነው። ደብሊዩ ኤፍፒ የሚያገኘው ልግስና ስለቀነሰ ሊረዳ የሚችለው በጣም በከፋ ደረጃ የተቸገሩትን ስድስት መቶ ሺህ ሰዎች ብቻ እንደሚሆን ነው የተነገረው። በዓለም ዙሪያ ያሉት ቀውሶች የለጋሾችን እርዳታ ስለሚሻሙ የዓለም የምግብ ፕሮግራም የሚሰጠውን የምግብ እርዳታ መጠን በመገደብ ሶማሊያ፣ ደቡብ ሱዳንና ዩጋንዳ ጨምሮ በመላ አፍሪካ የሚደርሳቸው ሰዎች ቁጥር እየቀነሰ መምጣቱም ተመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ15615 በ13775 እና በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎኸርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ጥር 16 2009 ዓ.ም ምሽት ፕሮግራም ነው። ሕጋዊ የስራ ፈቃድ ያላቸው ስምንት ወጣት ኢትዮጵያውያን በፍርድ ቤት በነጻ እንዲለቀቁ ቢበየንላቸውም ከታሰሩ አንድ ዓመት ከአራት ወር እንደሞላቸው ታወቀ። ኤምባሲያችን አንድ ቀን ያ ሜንጃ ቀጠሮ አለ ሂዱና ይህን ቀጠሮ አክብራችሁ ስሙልን ስንላቸው ራሱ አንድ ቀን ይህን ነገር ተግብሮልን አያውቀም እኛ ኢትዮጵያ ኤምባሲ ማለት ነው ሳዑዲ አረቢያ የሚገኙ ኢትዮጵያውያን ታሪክ ነው በጅዳ የኢትዮጵያ ቆንስላ ጽህፈት ቤትስ ምን ይላል እስካሁን ስለዚህ ኬዝ የሰማሁት ነገር የለም ግን ውሳኔ ከተሰጠና የመረስላቸው ከተባለ ግን ተግባር ላይ ይውላል ብዙ ጊዜ እኛም ለዛ ጥቅሞቻቸው ሳያገኙ ማንኛውም ትን ወደ ኋላ አንልም። የዚህን ዝርዝር በሁለተኛው አጋማሽ እናቀርባለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ ሶስት ከፍተኛ አመራሮቹን ጨምሮ አስራ ሶስት ሰዎች በጋሞጎፋ ዞን ሳውላ ከተማ መታሰራቸውን የመላ ኢትዮጵያ አንድነት ድርጅት መኢአድ አስታወቀ። ሰዎቹ መታሰራቸውን ያረጋገጠው የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት፣ ምክንያቱ ግን ከፓርቲ አባልነትና ስራ ጋር የተያያዘ አይደለም ብሏል። ጉዳያቸው እየተጣራ መሆኑንም አመልክቷል። የአዲስ አበባው ዘጋቢያችን እስክንድር ፍሬው የሁለቱንም ወገኖች ያካተተ ዘገባ አስተላልፏል። ተቃዋሚው የመላው ኢትዮጵያ አንድነት ድርጅት መያድ እንዳስታወቀው የታሰሩት አመራሮቹና አባላቱ በጋሞ ጎፋ ዞን ሳውላ ከተማ ፖሊስ ጣቢያ ይገኛሉ። ከ13ቱ ታሳሪዎች መካከል ሶስቱ ከፍተኛ አመራሮች መሆናቸውንም የፓርቲው ፕሬዝዳንት ዶክተር በዛብህ ደምሴ በስም በመጥቀስ ለአሜሪካ ድምፅ አስረድተዋል። እነዚህ ሰዎች የታሰሩት ጥር 13 ቀን 2009 ዓ በሳውላ ከተማ ነው። ጎፋ ተብሎ ሳውላ ከተማ ፖሊስ ነው ያሰራቸው። የታሰሩትም ሰዎች ሦስት ሰዎች ናቸው። ከፍተኛ የአመራር አባላት ናቸው። አንደኛው አቶ አቻ ለገሰ የመላው ኢትዮጵያ አንድነት ድርጅት ማዕከላዊ ስራ አስፈጻሚ ኮሚቴ አባልና የደቡብ ቀጠና ተጠሪ፣ ሁለተኛው አቶ እንግዳው ደንጨሮ በጎፋ ዞን የሳውላ ልዩ ወረዳ የ መላው ኢትዮጵያ አንድነት ድርጅት ሰብሳቢ ሶስተኛው አቶ ካሳዬ ካሊሳ በጎፋ ዞን የሳውላ ወረዳ የመላው ኢትዮጵያ አንድነት ድርጅት ምክትል ሰብሳቢ ናቸው። እነዚህ እንግዲህ ሶስት ሰዎች ከፍተኛ የድርጅታችን የአመራር አባላት ናቸው። አስራ ሶስቱ ሰዎች የታሰሩት በመደበኛ የፓርቲ ስራ ላይ እንዳሉ መሆኑንም ዶክተር በዛብህ ይናገራሉ። ቁጥጥር ስር የዋሉት በሳውላ ከተማ ፖሊስ ጽፈት ቤት ነው መረጃ ደርሶናል እዛ ታስረው እንደሚገኙ በመሆኑም ሶስቱም ከፍተኛ አመራሮች የታሰሩት የፓርቲውን መደበኛ ስራ በማከናወን ላይ እንዳሉ በመሆኑ በአስቸኳይ እንዲፈቱልን ለኮማንድ ፖስት ሰክረታሪያት ጽፈት ቤት ዛሬ ደብዳቤ አስገብተናል። እንደሚመስለኝ በቅርብ ጊዜ ሊፈቱ ይችሉ ይሆናል ብዬ ገምታለሁ ነገር ግን ይህንን ጉዳይ በተመለከተ ከዚህ በፊት ከፍተኛ የመንግስት ባለስልጣን በሰላማዊ መንገድ የሚታገሉ የፓርቲ አመራሮች እንደ ልባቸው ተንቀሳቅሰው ሊሰሩ ይችላሉ ተብሎ ተገልጾ ነበር። ነገር ግን በአሁኑ ጊዜ አንዳንድ ችግሮች ሲፈጠሩ እናያለን። እነዚህም ሰዎች እንግዲህ በሰላማዊ መንገድ፣ በህጋዊ መንገድ በምርጫ ቦርድ ተመዝግቦ ያለ ፓርቲ ነው፣ የመላው ኢትዮጵያ አንድነት ድርጅት። እነዚህም ሰዎች ደግሞ የፓርቲውን ስራ ሲሰሩ ነው የታሰሩት። የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት ግን ሰዎቹ የታሰሩት ከፓርቲ አባልነትና ስራ ጋር በተያያዘ አለመሆኑን ገልጿል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሰለሞን ሀይሉ በስልክ ለአሜሪካ ድምፅ ሲናገሩ ይህንኑን ያብራሩት በሳውላ ከተማ እንዳልከው አስራ ሶስት ሰዎች መታሰራቸውን መረጃለን ግን ሰዎቹ አሁን ባለበት ደረጃ የመያድ አባላት ስለመሆኑ እና ከዛ ጋር በተያያዘ የዛ ፓርቲ አባል ከመሆናቸው ጋር በተያያዘ ስለመታሰራቸው አይደለም ያለው መረጃ። ሰዎቹ ተይዞ የታሰሩት ከጸጥታ ጋር ተያይዘው በኮማንድ ፖስቱ ነው። አንድ አቶ እንድሪያስ ኤሮ የሚባል በቀድሞ መያድ አካባቢ ለት ጠባቂ ምክትል ፕሬዚዳንት የነበረ በኋላ ላይ ግን ፓርቲው ራሱ ለአካባቢው አስተዳደር በሰጠው የጽሁፍ መረጃ ተገምግሞ ከአባልነትም ጭምር እንደተነሳ የሚገልጽ የተጻፈ መረጃ አለ። እሱ ግለሰብ ቤት ውስጥ ከተለያየ አካባቢ የመጡና በማይታወቅ መልኩ ወይም ፈቃድ በሌለው መልኩ በግለሰብ ቤት ውስጥ ስብሰባ ያደርጉ ከነበረበት በህብረተሰብ ጥቆማ ተይዘው ጉዳያቸው እየተጣራ ያሉ ግለሰቦች ናቸው። የፓርቲውን የዕለት ተዕለት ስራ በማከናወን ላይ እንዳሉ ስለ መያዛቸው የተሰጠው መረጃም የተሳሳተ ነው ባይ ናቸው። አቶ ሰለሞን እስክንድር፣ እኛ በተጨባጭ ያለን መረጃ ከግለሰብ ቤት ነው። አሁን ቅድም ከጠቀስኩል ግለሰብ ቤት ነው። በህዝቡ ጥቆማ ኮመንድ ፖስቱ ተከታትለ የያዛቸው በእለት ተእለት የፓርቲ ስራ ለመስራት ደግሞ ያው የት መሰብሰብ እንዳለባቸው እንዴት መሰብሰብ እንዳለባቸው ግልጽ ነው። እሱ ብዙም ችግር የለውም። ከግለሰብ ቤት መያዛቸው እና ጉዳያቸው የተጣራ መኖሩን ነው የምናውቀው። ና በአነሳው መሰረት የፓርቲው ፕሬዝዳንት አነሱ ብለ ያልከው ነገር ትክክል አይመስልም። እናም መኢያድ ና የደቡብ ክልል መንግስት ስለ አስራ ሶስቱ ሰዎች መታሰርና ምክንያቱ የየበኩላቸውን መረጃ እየሰጡ ነው። ከጸጥታ ጋር በተያያዘ መታሰራቸውንና ጉዳያቸውም እየተጣራ መሆኑን የክልሉ መንግስት ሲገልጽ፣ በፓርቲ ስራ ላይ እንዳሉ መታሰራቸውን ያስታወቀው መኢያድ ደግሞ እንዲፈቱለት እየጠየቀ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የአፍሪካ መሪዎች ተተኪ መሪ በመንበሩ ባልተሰየመበት የአህጉራዊው ህብረት በዘንድሮ ጉባኤ የሚታዩ በርካታ አጀንዳዎችን አሰናድተዋል። የአፍሪካ ዲፕሎማቶች የውጭ ጉዳይ ሚኒስትሮችና የአባል ሀገሮች መሪዎች የህብረቱ ዋና መስሪያ ቤት ወደሚገኝባት ወደ አዲስ አበባ መግባት ጀምረዋል። አኒታ ፓዋል ከጆሃንስበርግ ያደረሰችንን ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርባል። የአፍሪቃ አገሮች መሪዎች በዘንድሮ የህብረቱ ጉባኤ በመላው ሀገሪቱ የሚታዩ አበይት ርዕሰ ጉዳዮችን እንዲያጤኑ በሚጠበቅባቸው ሁኔታ ውስጥ ባሉበት በአሁኑ ወቅት ሌላ ትልቅ ውሳኔ የሚሻ የውስጥ ጉዳይም አላቸው አዲስ መሪ ይፈልጋሉ የአፍሪካ ህብረት ኮሚሽን ሊቀመንበር ንኮሳዛና ድላሚኒ ዙማ የአባል አገራቱ መሪዎች የስልጣን ዘመናቸውን ቢያራዝሙላቸውም በብድር ጊዜ ውስጥ ነው ያሉት ዋናው ቀልብ ገዢ ርዕሰ ጉዳይ ለህብረቱ ኮሚሽን አዲስ ሊቀመንበር መምረጥ ነው። ባለፈው ዓመት ነው ለዘንድሮ የተላለፈው። የሀገሮቹ መሪዎች ቀጣዩን መሪ ለመሰየም ከሚያስችል ስምምነት ላይ ለመድረስ ሌላ ተጨማሪ ስድስት ወር መጠበቅ የለባቸውም። ያ አሁኑኑ ዳር ማድረስ ያለባቸው ዋና አጀንዳ ይመስለኛል። ሊስሉ ቫንዱራን የጸጥታ ጉዳዮች ጥናት ባለሙያ ናቸው። ሌሎች ጉባኤው የሚያተኩርባቸው አበይት ርዕሰ ጉዳዮች በደቡብ ሱዳን ጎሳ ለይቶ ለቀጠለው ብጥብጥ ማብቂያ ማበጀት እና የተያዘው የሰላም ጥረትም ፈራርሶ ከመውደቁ በፊት አስቀድሞ መታደግ መቻል፣ በሶማሊያ ና በቻድ ሀይቅ አገሮች በተመሳሳይ የቀጠለውን የሰብአዊ ቀብስ ማስቆም ይጨምራሉ። ይህጉን ዓለም አቀፍ የጦር ወንጀል ችሎት አይሲሲን አስመልክቶም ገና አሁንም ያላበቃ በሚመስለው ክርክር ይልቁንም ደግሞ ሶስት የአፍሪቃ ሀገሮች ከአይሲሲ ለመውጣት እቅዳቸውን ይፋ ባደረጉበት ንግግሩን የንግግሩን ቃንያ እንዲያጸኑ የሚጠበቁት አዲሱ የኮሚሽኑ ሊቀመንበር ይሆናሉ። በደቡብ አፍሪቃ የህግ ጉዳዮች ማዕከል በሰብአዊ መብት ጉዳዮች ላይ ትኩረት በማድረግ የሚሰሩት የህግ ባለሙያ ካጃል ራምሃታን ኮጂ ስጋታቸውን እንዲህ ይገልጣሉ። there is very limited access to justice in Africa. If, um, አፍሪካ ውስጥ በአግባቡ በህግ የመዳኘት እድል በእጅጉ ውሱን ነው። አንድ የሀገር መሪ ወይም ሌላ ከፍተኛ የመንግስት ባለስልጣን ገደብ ለሌለው ጊዜ በስልጣን ላይ መቆየት እፈልጋለሁ ቢል ያህያ ጃሜ እንዳደረጉት ማለት ነው። ለሀያና ሀያ ሁለት ዓመታት ቆይቶ ከዚያም ስልጣን ላይ መቆየት ቢሻ ተበዳዩ የእነኚህ ሀገሮች ሕዝብ ከየትና እንዴት ፍትህ ሊያገኝ ይቻለዋል? እንዲህ ባለው ሁኔታ ፍትህ የማግኘት እድል ያለው ከዓለም አቀፍ የጦር ወንጀል ችሎት አይሲሲ ብቻ ነው። በጋምቢያ ተከስቶ የነበረው የፖለቲካ ጣብቅኝ ከወራት ብጥብጥና ግትልትል በኋላ አሁን አብቅቷል። ጃሚም አገር ለቀው ሄደዋል። እንደ ነጻ መብት አራማጁ ጄጋን ግሬ ጆንሰን ከሆነ ግን በትንሽቱ ምዕራብ አፍሪካዊት አገር አሁንም ያልተቋጩ በርከታ ያሉ ጉዳዮች አሉ። እናም ጃሜ ፈጽመዋል በሚል በሚወነጀሉባቸው ጉዳዮች የአፍሪካ ህብረት እንዲጋፈጣቸው ይሻሉ። ኮንሲኳንስስ ፎር ሶች አክሽንስ ኤንድ ሶች አተምፕትስ እንዲህ ያሉ ወንጀሎች የሚያስጠይቁበት ጊዜና ቦታ መኖር አለበት። ሰዎችን በተራዘመ ቅጣት ስር ለመዋል የሚቃጡ ሙከራዎችም በመጨረሻ የሚያስጠይቁ መሆን አለባቸው። ያኔውን የአፍሪቃ አንድነት ዘመን ጨምሮ ከዚህ በኋላ የአፍሪቃ ህብረቱ 54 አባላት ያሉት የ54 ዓመቱ የአፍሪቃ ህብረት 54 አባሎች ያሉት አህጉራዊ አካል 55 ይሁን ወይስ አይሁን በሚለው ላይም ውሳኔ እንዲሰጥ ይጠበቃል። እንደ አውሮፓውያን የዘመን አቆጣጠር የአፍሪቃ አንድነት የምዕራብ ሰሃራን በ1984 ከሞሮኮ ነጻ መውጣቷን እውቅና በሰጠበት ወቅት ሞሮኮ አባልነቷን ሰረዘች። አሁንስ ተመልሳ ትገባ ይሆን? ወደ ተከታዩ የመጽሔት ዘገባ እናልፋለን። ወደ ማይጨው ይወስደናል። ሰሜን አሜሪካ የተቋቋመው የራያ ረድኤትና ልማት ማኅበር ማይጨው ከተማ ውስጥ ከስምንት ሚሊዮን ብር በላይ በሆነ ወጪ ያሰራው ቤተ መጻሕፍት እና የመረጃ ማዕከል ሰሞኑን ተመርቋል። አዲሱ ቤተ መጻሕፍት በርካታ የመማሪያ መጻሕፍትና ኮምፒውተሮችም እንደተሟሉለት የማኅበሩ ሊቀመንበር መምህር አብርሃ አባይ ለአሜሪካ ድምፅ ገልጸዋል። ማዕከሉ በኢትዮጵያ በብዙ ቤተ መጻሕፍት ባልተለመደ ሁኔታ ማየት ለተሳናቸውም አገልግሎት እንዲሰጥ ተደርጎ የተሰራና የተዘጋጀ መሆኑን ሪፖርተራችን ግርማይ ገብሩ ከዚያው ከማይጨው ዘግቧል። ግርማይ የማኅበሩን ሊቀመንበር መምህር አብርሃ አባይን አነጋግሮ ተከታዩን ዘግቧል። በአሜሪካ በካናዳና አውስትራሊያ የሚኖሩ የራያ ተወላጆች ባቋቋሙት ማህበር የተሰራው ዘመናዊ መጽሐፍት ቤትና የመረጃ ማዕከል የማኅበሩ አባላትና ደጋፊዎቹ ባሰባሰቡት ከስምንት ሚሊዮን ብር በላይ ሊጠናቀቅ መቻሉን የማኅበሩ ሊቀመንበር መምህር አብርሃ አባይ ለአሜሪካ ድምፅ ገልጸዋል። ይሄ ማህበር የተመሠረተው በሁለት ሺ አራት እንደ ፈረንጅ አቆጣጠር የምንለው ለምንድን የምትመሰረተው ከኛ ቀደም ብሎ አንዳንድ ማህበራት ነበሩ። እነዚህ ማህበራት ኢትዮጵያ ውስጥ አንዳንድ ጉልህ የሆኑ ስራዎች ሲሰሩ አይተን እኛም እንግዲህ ራያ ተወላጆች ምንም እንኳ ቁጥራችን አነስተኛ ቢሆንም ባለን አቅም ለምን አንድ ነገር አንሰራ በምል ተነሰት እንግዲህ ማህበር የተመሰረተው ይሄ ማይጨው ከተማ ውስጥ የስራው ህዝብ መጽሀፍት የተጀመረው በ2007 ፈረንጆች አቆጣጠር ነው። የእኚህ አባሎች ካናዳም አሜሪካም ያሉ አውስትራሊያም ያሉ ሰዎች እጅግ በጣም ቆራጥ ሆኑ አባላት እናደጋፉ ይችላለን። ይሄ 11 ዓመት ሙሉ ደከመን ስለችን ሳይሉ ይህን አሁን ባለፈው ሁለት ቀን በፊት የተመረቀው ላይብራሪ መስራት ይችለናል። የራያ የረድኤትና ልማት ማህበር አባላት 11 ዓመት ሙሉ ደከመን ሰለችን ሳይሉ ገቢ በማሰባሰብ የማይጨው መጻሕፍት ቤትና የመረጃ ማዕከል ግንባታ እንዲከናወን ላደረጉት ጥረት ማህበሩ በሊቀመንበሩ በኩል አመስግነዋል። የተወሰኑ አባላት አውስትራሊያ አሉ፣ የተወሰኑ አባላት ደግሞ ካናዳ አሉ። በአብዛኛው አባላት ያሉት አሜሪካ ውስጥ ነው። እነዚህ አባላት በእውነቱ የተጠየቁትን ገንዘብ ሁሉ ከመክፈል ወደ ኃይሉም እንግዲህ ገንዘብ የምናገኘው ፋንድራይዚንግ ምለው ነው። ከአንድ የአሜሪካ ከተማ ወደ ሌላ የአሜሪካ ከተማ እየሄድ ነበር የምናስባስበው። ይሄን ሁሉ እንግዲህ ስትጓዝ ለአየር ትራንስፖርት መክፈል አለ፣ ለምግብ ለእነዚህ ወጪዎች ሙሉ ሸፍነው ነው። ነግ አባላት አንድ አመት ሙሉ ሳይሰደችው ይሄን ፕሮጀክት መሳቸው እና በአጠቃላይ አባላቱ በሙሉ እጅግ ከፍተኛ የሆነ ጉዳት እጅግ ከፍተኛ የሆነ መስዋዕትነት የከፈሉ፣ ስለዚህ የተጠየቁት ነገር ሁሉ ከማድረግ ወደ ኋላ የማይሉ ድጋፎችና አባላት አሉን። የማጮ ና ማጮ አካባቢ ነዋሪዎች በእውነቱ ከተጀመረበት ጀምሮ እስካለቀበት ድረስ እጅግ ከፍተኛ የሆነ ድጋፍ ነው ያደረጉት። በአስተዳደር በኩል ደግሞ የፈለገውን ነገር ሁሉ ከማድረግ ከፍተኛ ድጋፍ ነው ያደረገልን። በዚህ አጋጣሚ በማህበሩ ስም ከፍተኛ የሆነ ምስጋና ማቅረብ እወዳለሁ። መጽሐፍት ቤቱ በርካታ የመማሪያ መጽሐፍትና ኮምፒውተሮችም እንደተሟሉለት የገለጹት ሊቀመንበሩ በተለይ ደግሞ በሌሎች መጽሐፍት ቤቶች በብዛት ያልተለመደው ማየት ለተሳናቸው ወገኖችም አገልግሎት የሚሰጥ ዘመናዊ ማዕከል መሆኑንም ተናግረዋል። የልማት ማዕከሉ ሰሞኑን ከተለያዩ ከተሞች የመጣም በርካታ ሕዝብ በተገኘበት በጥምቀት በዓል ወቅት መመረቁ ለተጨማሪ ስራ ያነሳሳል የሚል እምነት አላቸው። የማህበሩ ሊቀመንበር። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ። በአፍሪካ የእግር ኳስ ዋንጫ ወደ ሩብ ፍጻሜ ለማለፍ የሚደረገው ውድድር ዛሬና ነገ ይቀጥልና ከየምድቡ ያለፉት ስምንቱ ቡድኖች ይለያሉ። ማለፋቸውን አረጋግጠው የተቀመጡት አራቱ ቡድኖች ካሜሩን፣ ቡርኪና ፋሶ፣ ሴኔጋል እና ቱኒዚያ ናቸው። ሶሎሞን ክፍሌ ዝርዝሩን ያቀርባል። ትልቅ ግምት ተሰጥቶት የነበረው የአልጄሪያ ብሔራዊ ቡድን ትላንት ከቢምድቡ ሴኔጋል ጋር እኩል ሁለት ለሁለት በመለያየቱ ከ2017ቱ የአፍሪካ ዋንጫ ውድድር ተሰናብቷል። አሰልጣኙ ጆርጅስ ሊክንስም ቡድናቸው ቀድሞ ከውድድሩ መውጣቱን ተከትሎ በገዛ ፈቃዳቸው ሥራቸውን ለቀዋል። የበረሃ ተኩላዎቹ በጋቦን እስካሁን ባደረጉት ግጥሚያ አንድም ጊዜ ማሸነፍ ባለመቻላቸው ነው ከምድባቸው ሳያልፉ በጊዜ የተሰናበቱት። የ67 ዓመቱ ቤልጂጋዊ አሰልጣኝ ጆርጅስ ሊክንስ ይህን ኃላፊነት ከተረከቡ ገና ሦስት ወራቸው ነበር። ግምቱም ቲሙን እስከ ዋንጫ ፍጻሜ ያደርሳሉ ተብሎ ነበር። በተለይ ቢቢሲና ካፍ የዓመቱ የአፍሪካ ኮከብ አጥቂ ሲሉ የጠሩትን ሪያድ ማህሬዝን፣ የሌሴስተሩን ጠላሽ ኢስላም ስሊማኒን፣ የፖርቶውን አጥቂ ያሲን ብራሂሚን እንዲሁም የናፖሊዮን ፋውዚ ጉላምን የመሳሰሉ ድንቅ ተጫዋቾች ይዘው ገና በጠዋቱ ይሰናበታሉ ብሎ ያሰብ አልነበረም። ሆኖም ቲሙ የቢ ምድቡ ሲጀመር አንስቶ ጥሩ ውጤት ማምጣት አልቻለም። ከዚምባብዌ ጋር እኩል ሁለት ለሁለት ተለያየ። በጎረቤት ቱኒዚያ ሁለት ለአንድ ተቀጣ። ብቸኛ የማለፍ ዕድሉ እንግዲህ ሴኔጋልን ማሸነፍ ነበር። እኩል ሁለት ለሁለት ወጣ። በመሆኑም አልጄሪያ ከቢ ምድቡ በሦስተኝነት አጠናቋል። ሰንጠረዡን በአንደኛና ሁለተኝነት ማለትም በሰባትና ስድስት ነጥብ መርተው ወደ ሩብ ፍጻሜው ያለፉት ሴኔጋልና ቱኒዚያ ሆነዋል። ዚምባብዌም ተሰናብታለች። ዛሬ የሲምድቦቹ ሞሮኮና አይቮሪ ኮስት፣ ቶጎና ኮንጎ ዲሞክራቲክ ሪፑብሊክ ይጫወታሉ። ነገ ግብፅ ከጋና ዩጋንዳ፣ ከማሊ ይጋጠማሉ። ዛሬ የእኛ ስርጭት ከአየር ላይ ከወረደ በኋላ ስለሆነ ውድድሮቹ የሚካሄዱት ውጤቱን ማድረስ አንችልም። ለማንኛውም ስምንቱ ለሩብ ፍጻሜ ኃላፊዎች ነገ ይለያሉ ማለት ነው። ሞቅ ሞቅ እያለ ነው። የአፍሪካ ዋንጫ በጋቦን በአጭር ባጭሩ፣ ስለ ዛሬው ተጋጣሚዎች አይቮሪኮስትና ሞሮኮ ትንሽ ልበል። ትልቁ ጭንቀት ያለበት የወቅቱ ሻምፒዮና አይቮሪኮስት ነው። ዝሆኖቹ ከምድባቸው በሁለት ጨዋታዎች ሁለት ነጥቦችን ይዘው በሦስተኛ ደረጃ ላይ ይገኛሉ። ዛሬ ወደ ሩብ ፍጻሜ ወደ ማለፍ በሚያደርጉት ከባድ ትግል የሚገጥሙት ደግሞ ቀላል ቲም አይደለም። የሰሜን አፍሪካውን ጠንካራ ቡድን ሞሮኮን ነው። አሰልጣኛቸው ደግሞ ቲሙን ኢኳቶሪያል ጊኒ ባስተናገደችበት ወቅት ለድል ያበቁት እርቭ ረናርድ ናቸው። አይቮሪኮስት በብዙዎች ግምት ከአሸናፊዎች አንዱ ይሆናል የሚል የነበረ ቢሆንም ጋቦን ላይ ተዳክሞ ቀርቧል። በጠዋቱ የመሰናበት ዕድሉም የበዛ ነው። ሁለትቴ እኩል መሰናበቱ አደገኛ ቦታ ላይ አስቀምጦታል። ስለዚህ ዛሬ ከማሸነፍ በቀር ሌላ ዕድል አይኖረውም። ሞሮኮ በተቃራኒው ጋቦን ላይ ጥሩ ውጤት እያስመዘገበ ነው። ዋንጫውን ለሶስተኛ ጊዜ ለማንሳት አሰፍስፏል። ዛሬ እኩል መለያየቱ ብቻ ይበቀዋል። ለኢጣሊያው የጁቬንቱስ ክለብ ተከላካይ አምበሉ መህዲ ቤናቲያ ብዙ ኃላፊነት ተጥሎበታል። ይልቅስ ጋቦን ላይ ብዙዎችን ያስደነቀ ቲም ቢኖር ደግሞ የኮንጎ ዲሞክራቲክ ሪፑብሊክ ነው። የሲ ምድቡን ይመራል በአንድ ነጥብ ብቻ። ወለሉ ላይ ያለውን ቶጎን ኩም ለማድረግ ከወዲሁ እየፈነደቀ ይመስላል። ቶርናሜንቱ ሲጀምር ሞሮኮን አንድ ለዜሮ አሸነፈ። ከአይቮሪኮስት ጋር በተደነቀ ጨዋታ እኩል ሁለት ለሁለት አረፈ። የቶጎው አምበል ኢማኑኤል አዴባዮር ግን ኮንጎን አሸንፎ ለሩብ ፍጻሜው እንደሚያልፍ ተስፋ ያደርጋል። እየተከታተል እንዘግባለን። ጨዋታዎቹን በቴሌቪዥን ለምትከታተሉ መልካም ጊዜ። እናመሰግናለን ሰሎሞንን ለአፍሪካ ዋንጫ ዘገባው። እንግዲህ እንዳለው ከሰሞኑም በየዕለቱ የሚመጡ አዳዲስ ውጤቶችን እያየን እንከታተላለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞው ምሽት ስርጭት ነው። አሁን ከምሽቱ ሶስት ሰዓት ከሰላሳ ሶስት ደቂቃ ሆነ። አይደለም ቆንጭት ትክክል ነ እያየሁት ነበር። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ የምናስተናግዳችሁ ሰሎሞን አባትና ቆንጅት ታየንን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ። የአሜሪካ ድምፅ ሬዲዮ እንዴት አላችሁ? አይ በሰሞኑ በዚህ ኢትዮጵያ ውስጥ በተፈጠረው የኢኮኖሚና የፖለቲካ ቀውስ ምክንያት አሁን ለው የገዢው ህወሓት ኢህአዴግ መንግስት ከሀገር ውስጥ ተቃዋሚዎች ጋር ድርድር አረጋል ያለውን በተመለከተ ለመናገር ፈልጌ ነው። አንደኛ እኔ ነገር የሚሆን አልመሰለኝም። ሀገር ውስጥ ያሉት ተቃዋሚዎች ብቻ ሳይሆኑ የኢትዮጵያ ሙሉ ተቃዋሚዎች በውስጥም በውጭም ያሉት መሳተፍ አለባቸው። ሁለተኛ ደግሞ የታሰሩ ፖለቲከኞች እና ጋዜጠኞች መፈታት አለባቸው እውነተኛ እርቅ እንዲደረግ ድርድር እንዲደረግ ከተፈለገ። ሶስተኛ ደግሞ የፖለቲካ ውይይቱ የህዝሙ ይመስለው። ምክንያቱም ያድገን ወክሎ ማን አደራዳሪ የተባለው አቅም ያለው ሰው ቅጥላይስጥልን። ቪዎች እንደምን አላችሁ? እንደምን ሰነበታችሁ? በጣም አሳቃይ ነገር ልናገር ፈልጌ ነው። አንድ አድማጫችሁ የአሜሪካንና የኢትዮጵያን ምርጫ ሲያወዳደር ሰምቼ ነው። የኢትዮጵያ ምርጫ ሲሆን እየፈለፈላችሁ ታወጣላችሁ የአሜሪካ ምርጫ ሲሆን የትኛው ፍጹም የሆነ እና ዲሞክራት የሆነ ምርጫ ነው ሲል ሰማሁት እና በጣም አሳቀኝ። ለመሆኑ ወንድሜ በዘጠና ሰባት ለመብታቸው የወጡ ሰዎች ስንት ሰው እንደተገደሉ ስንት ሰዎች እንደተገደሉ አታውቅምን? አሁን በአሜሪካ ውስጥ መብታችን ነው ብለው የወጡ ሰልፈኞች እስቲ አንድ ሰው ሞቶ እንደሆነ ነገራል። አመሰግናለሁ ብ ሰላም ዎች ፓርቲ ንባላለው ዋሽንግተን ዲሲ ለምደብለው ባለፈው ቅዳሜ በዱባይ ማራቶን በተደረገው ሩጫ ላይ የሴት አትሌቶች ያሸነፈችው ምናልባት በዘር በጎሳ እየተደራጀሽ መሆን አለባት። የኢትዮጵያ ባንዲራ ከሕዝብ ሲወረወርናት ይህ ኮኮብ ያለውን ባንዲራ አንስታ ምንም ኮኮብ የሌለውን ባንዲራ ግን ካነሳችው በኋላ ወደ መሬት ላይ ጥለዋለች እና እንዲህ አይነት የዘር ነቀርታ፣ የዘር በሽታ ያቺ ባንዲራ እኮ። አርማው ሳይሆን ቀለማው ብዙዎች ኢትዮጵያውያን ሕይወታቸውን አጥንታቸውን ደማቸውን የከሰከሱባት ናትና ምናልባት ለሁለት መቶ ሺና ለመቶ ሺ ብር ብለው ለውድድር ኢትዮጵያዊነትን አዋርደው የራሳቸውን ክብር ለሚፈልጉ ግን ሯጮች ትምህርት ሊሰጣቸው ይገባል። ስለ አስተያየቶቻችሁ እናመሰግናለን፣ የተከበራችሁ አድማጮች። ተዘዋዋሪው የስልክ መስመራችን በነጻ የምትደውሉበት ነው፣ ግን ተዘዋዋሪ ነው። 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። ለኢሜይል ተጠቃሚዎች ደግሞ ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው አድራሻችን። የፕሮግራሙ መሪ ብርሃን ኃይሉ ቴክኒሽያኑ ኦድሬስ ሬጅስ በስቱዲዮ ከኛ ጋር ይገኛሉ። አሁን ወደ ተከታዩ ዘገባ እናልፋለን። ከሊቢያ ወደ ጣሊያን ከ170 በላይ የሚሆኑ ስደተኞችን ከአቅሙ በላይ ጭኖ ይጓዝ የነበረ ጀልባ ቅዳሜ ሌሊት በሜዲትራኒያን ባህር ሰጥሞ አራት ስደተኞች ብቻ ሲተርፉ፣ ሌሎቹ ሕይወታቸውን ማጣታቸውን አንድ ስደተኞችን የሚረዳ ድርጅት አስታውቋል። ከተረፉት ስደተኞች ሁለቱ ኤርትራውያን፣ ሁለቱ ደግሞ ኢትዮጵያውያን ሲሆኑ ከመካከላቸው አንዲቱ ነፍሰ ጡር ሴት መሆኗን አዣንሲያ አበሻ የተባለው ስደተኞችን የሚመራው ድርጅት መሪ አባ ሙሴ ዘርአይ የኢጣሊያ የባህር ኃይልን ጠቅሰው ለአሜሪካ ድምጽ ሬዲዮ ተናግረዋል። መስታወት አራጋው ዝርዝሩን ይዛለች። በግምት ከ አንድ መቶ ሰባ በላይ የሚሆኑ ስደተኞች በአነስተኛ ጀልባ ተሳፍረው ነበር። በሜዲትራኒያን ባህር ላይ ጉዞ የተጀመረው ከሊቢያ ወደ ጣሊያን ጉዞ ከተጀመረ ከሰዓታት በኋላ በስደተኛ የተሞላችውን ጀልባ ያንገላታ ጀመር። በርካታ ኢትዮጵያውያንና ኤርትራውያን ስደተኞች ሜዲትራኒያንን ሲያቋርጡ ከስንቃቸው ጋር አብረው የሚቋጥሯት የአባ ሙሴ ዘረአይ ስልክ በድረሱልኝ ጥሪ ተደወለች። ቅዳሜ ወደ አስራ አንድ ሰዓት ጠዋት ሲሆን ማለት ነው። የተደወለልኝ ከባህር ከስደተኞቹ እርዳታ ለመጠየቅ ባህር ላይ ሆነው የሚጓዙት የነበሩ የደወሉልኝ። ያኔ ስጠይቃቸው ስንት ናችሁ ስላቸው እንኳን ወደ መቶ ሰባ ነው የምንሆነው ነው ያሉኝ። ግን ስለማይተዋወቁ ከተለያየ ቡድን አምጥቶ ስለሚጭኗቸው ሁሉ በደንብ አይተዋወቁም፣ ትክክለኛ ቁጥርም አያውቁም። ስለዚህ ግን ብዙ ሴት ልጅ እንደነበሩ ህጻናትም አንድ ስምንት የሚሆኑ እንደነበሩ የነገሩን። ልክ እንደ ሌላ ጊዜም አሁንም እንደዛ ተረብሾ በይበልጥ ማዕበልም ስለነበረ በጣም ደንግጦ ነው። ሲነጋገሩም እኡ እያሉ ቶሎ ድረሱልን ቶሎ እርዱን እያሉ ነው ሲያናግሩኝ የነበሩ። በስደተኞች ጉዳይ ላይ የሚሰሩት አባ ሙሴም ከባህር ላይ የደረሳቸውን የድረሱልኝ ጥሪ በባህሩ ዳርቻ ወደ ተሰማሩት የጣሊያን ባህር ኃይሎች አስተላለፉ። ወዲያው ለጣሊያን ባህር ኃይል ስላለው ሁኔታ ስለዚህ ጃልባው ከነዚህ ወደ ሞቶ ሰባ የሚሆኑ ሰዎች እንዳሉ ነገርኳቸው። እነሱም የጣሊያን ባህር ኃይል ብሎኝ ነበር። ወዲያው በአሁን ሰዓት በጣም አደገኛ የሆነ ባህር ማዕበል ስላለ እነዚህ ትናንሽ ጃልባዎች ያን ያህል መቋቋም ችለታቸው ለምን ካለው የባህር ማዕበል እንጃ፣ ከደረስንባቸው ነው በአደጋ ሳይጋለጡ አይቀሩም ብሎኝ ነበር። እንዳሉት ነው የሆነው። ለምን እነዛ የላኳቸው ሰዎች የባህር ሁኔታ እንዳለ እያዩ ወደ ሞት ነው የላኳቸው። ለሞት እንዲጋለጡ ነው ያደረጓቸው። ስለዚህ መጨረሻው የሰማ ነው። በንጋታው ደግሞ እሱ ነው ያችን መርከብ ራሳቸው ኃይል ባህር ስጠይቃቸው ምን አዲስ ነገር አለ ብዬ በኢሜይል የሰጡኝ መልስ አንተ ነግረህን የነበርከው መርከብ ነው አደጋ የተጋለጠ። ብዙ ሰው እንደሞተ ገና ቁጥር እንኳን በደንብ አላወቅንም። ግን በህይወትን የቀሩ አራት ሰዎች አንድ ሴት እርጉዝ እርጉዝ ሴት ነች። ከነዚህ አራት የቀረች በህይወት የቀሩ ማለት ነው። አበሾች ናቸው፣ ኢትዮጵያውያንና ኤርትራውያን። ሌሎችም እንደነበሩ ነው የነገሩኝ። ሶማልም ነበሩ፣ ሱዳንም ነበሩ። በህይወት የቀሩ ግን አራት አበሾች ብቻ ናቸው፣ ሁለት ኤርትራውያን፣ ሁለት ኢትዮጵያውያን። በጀልባው ላይ የተሳፈሩት ሰዎች ትክክለኛ ቁጥር እንዳልታወቀም አባ ሙሴ ይናገራሉ። በብዛት ይሄ አዲስ አይደለም፣ ብዙ ጊዜ ነው የሚያጋጥመኝ። ከተለያዩ ቡድን ወይ ደግሞ እነዚህ ጉዞውን ሰውን ማሸጋገር ስራ የሚሰሩ ሰዎች የተለያዩ ግሩፕ ይዘው የተለያዩ ሰዎች ይዘው ይቆዩና በዜሮ ሰዓት መርከቡ ላይ ሲጫኑ ብቻ ነው የሚገናኙ። ስለዚህ አይተዋወቁም እርስ በርሳቸው። ስለዚህ ምን ያህል ሰው እንደተጫነም አያውቁም። መርከቧ ከአቅማ በላይ እስከምትጭን ዝም ብሎ ያስገባሉ። ስለዚህ ምን ያህል ሰው ተጫነ፣ ምን ያህል ሰው ቀረ አይተዋወቁም። ለዚህ ነው በብዛት ቁጥር ስንት ናቸው ስንላቸው በግምት ነው የሚነግሩን። ሁለት መቶ ነን ይሉሃል። አንዳንዴ ገና መቶ አምሳ እያሉ ልክ በግምት እንሆናለን ብሎ ነው የሚነግሩን እንጂ ትክክለኛው ቁጥር ምን ምን ያህል ሰው እንዳለ አያውቁም። ከአደጋው የተረፉት አራቱ ወጣቶች ለጊዜው ትራምፖኒ በምትባል ከተማ በመጠለያ ውስጥ ነው ነው ያሉት የተገኙት ሬሳ ትንሽ ቁጥር ነው። እስካሁን መቶ ዘጠና ከነበሩ እንዳሁን የሚባለው ያለው አንዳንዱ ደግሞ መቶ ሰማኒያ ይላል። ገና ቁጥሩም በትክክል አልታወቀም። ስለዚህ በብዛቱ ገና ሬሳም አልተገኘም ያለ ገና እየጠበቅን ነው። አባ ሙሴ ዘርአይ በአደጋው ህይወታቸውን ላጡት ቤተሰቦች መጽናናትን በመመኘት ስደትን ለመቀነስ በሚደረገው እንቅስቃሴ ላይ መፍትሄ ያሉትን አስተያየት አክለዋል። መጀመሪያ የእነዚህ በባህር የሞቱት ወንድሞች፣ እህቶች ስድራ ቤት እግዚአብሔር ያጽናችሁ ማለት ይፈልጋለሁ። ከዛ ይሄ መፍትሄ የሚሆነው ዋናው በተለይ ይሄ ሁሉ ወጣት ወደ ውጭ ካልሄድኩ አያልፍልኝም ወደ ውጭ ካልሄድኩ ህይወቴን መለወጥ አልችልም የሚል ሀሳብ ይዞ የሚጓዝ ያለው ስደት መፍትሄ እንዳልሆነ ይሄ በደንብ እንዲገባን ያስፈልጋል። የሌላ የጎረቤት ልጅ ሄዶ እድል አድርጎ በሰላም ገብቶ ትንሽ ገንዘብ መላክ ሲጀምር ይኸው የእከሌ ልጅ እኮ ሄዶ ቤተሰቡን እየረዳ ነው፣ አንተ ሰነፍ ሆነህ ነው እንጂ ምናምን። እንደዚህ አይነት ግፊቱም ከቤተሰብ የሚመጣም አለ። ስለዚህ ወጣቱ ስደት መፍትሄ እንዳልሆነ መረዳት ያስፈልጋል። ዋናው መፍትሄ መሆን ያለበት እያንዳንዱ በሀገሩ መብቱ ተጠብቀለት የአፍሪካን ሀገሮች መሪዎች ተሰባስቦ የሁሉ ወጣት ከአፍሪካ ተነስቶ ወደ ኤሮፓ መንገድ ላይ በምድረ በዳ የሚሞት በባህር የሚሞት ያለ፣ እንዴት አድርገን ነው የሁሉ ሕይወት ማዳን የምንችለው? የስራ እድል የትምህርት እድል መብት ተጠብቆለት ነጻነት አግኝቶ ሊኖርበት የሚችል ሁኔታዎች ካልተመቻቸ ይሄ የስደት ጉዳይ መቆም አይችልም። ከአደጋው የተረፉትን ሰዎች ለጊዜው ለማግኘት አልቻልንም። በቅርቡ ለማናገር ጥረታችንን እንቀጥላለን። በአደጋው ህይወታቸውን ላጡት ቤተሰቦች መጽናናትን እንመኛለን። መስተዋትን እናመሰግናለን። ተከታዩ ዝግጅት ንግድ ንግድና ምጣኔ ሀብት ይሆናል። ንግድና ምጣኔ ሀብት በዛሬ ዝግጅቱ በፍልሰት ስራ ላይ እያተኮረ ነው የሚሆነው። በመካከለኛው ምስራቅ ስራ ፍለጋ የሚሰማሩ በርካታ ኢትዮጵያውያን የዓለም አቀፍ የሰራተኞችን መብቶች በማያስከብርና ቀጣሪ ግለሰቦችና የንግድ ተቋማትን ግንኙነት የሚያሳይ ዘገባ ቀዳሚ ክፍል ባለፈው ሳምንት አስደምጠናቸዋል። በዚህ ዝግጅት በዛሬው ዝግጅት ሌሎች ሁለት እስረኞችን የአሰሪ ድርጅቶችን እንዲሁም ከኢትዮጵያ ኤምባሲ ቆንስላ ጽህፈት ቤት ሰራተኞችን እንሰማለን። ሄኖክ ሰማግዜር ነው አዘጋጁ። እኔ አብዱስ ሰመድ አረብ እባላለሁኝ። ከጉራጌ ክልል ጉንችሌ ከሚባል አካባቢ ነው የመጣሁት ማለት ነው። ሙሀመር ኑር ሀሰን እንድሪስ ይባላል ማለት ነው የመጣሁት ከቦረና መቀነ ሰላም ከአማራ ክልል ማለት ነው ከበር ሽፋ አሊ ይባላል የመጣሁበት ከጅማ ኦሮሚያ ክልል ነው በጠቅላላ ስምንት ናቸው እያንዳንዳቸው እስከ አንድ መቶ ሺህ የኢትዮጵያ ብር ወጪ በማድረግ ነው ሰርተው ለማግኘትና ቤተሰብ ለመርዳት በሚል ጥሪታቸውን አሟጠው የንግድ ተቋማቶቻቸውን በኢትዮጵያ ዘግተው ለከፋላ ለወኪሎችና ለሌሎች ወጪዎች ያዋሉት። የተሻለ ኑሮ የተሻለ ደመወዝ በሳውዲ አረቢያ ለማግኘት ነበር። በኑድል ፓስታ በሚፈበርከው ኢንዶሚ ኩባንያ በተቀጣሪ ድርጅት በኩል በኮንትራት ስራ የጀመሩ የ27 ዓመቱ አብዱል ሰመድ አረብ እንዴት ከሥራ ቦታቸው እንደተወሰዱና ያለ ህግ አግባብና የሥራና አሰሪ ሁኔታዎች በማይፈቅዱት መሰረት ለአንድ ዓመት ከአራት ወር በጸጥታ ኃይሎች እንደታሰሩ ከእስር ቤት ያስረዳል። በመጀመሪያ እኛ ያው እየሰራን ያለነው ያው በሀገሪቱ ህግ መሠረት አሰሪ የሚባል ነገር አለ። ማለት የሀገሪቱን የመኖሪያ ፈቃድ የሚሰጥ ግለሰብ አለ። ያንን ግለሰብ ስር ሆነን እሱ ኃላፊ ሆኖ እኛን ከሆነ ካምፓኒ ጋር ኮንትራት ወስዶ የሚያስፈልጉት መስፈርቶችን አሟልቶ እዛ ቦታ እንድንሰራ ያደርጋል። ቢያንስ ካምፓኒው ላይ ሁለት አመት ከአምስት ወር ገደማ ነው የሰራ ነበር። እና እለቱ እለት እሑድ ነበረ። መከበል አመል ነው የሚባሉት እዚህ አገር ላይ ከጠዋቱ በአራት ሰዓት በኢትዮጵያ አቆጣጠር ካምፓኒውን ይገባሉ እና በገቡበት ሰዓት ያው እኛ እነሱ ቢገቡም ብዙም እንትን የሚያስጨንቀን ነገር አልነበረም። ለምን ህጋዊ መሆናችንን ነው የምናውቀው፣ ህጋዊ የሆነ ቦታ መስራታችንን ነው የምናውቀው። ሙሐመድ ኑር ሀሰን ምሪስ ማለት ነው። የመጣሁት ከቦረና መቀነ ሰላም ከአማራ ሰብ ማለት ነው ያው ህጋዊ ነን፣ ምንም ችግር የለብንም እኛ ስንያዝ ማለት ነው። የአገሪቱን ህግ እና ደንብ ሁሉ አሟልተናል። እኛ ወደ ሀገራችን መሳፈር እንፈልጋለን። ከዚህ በላይ ህጋዊ ነን፣ ምንም አይነት ጥፋት የለብንም። ይሄን ነገር ከካዳችን ደግሞ ስለዚህ አሳፍሩን። እናንተን በምንም ነገር ልናሸንፋችሁ አንችልም። ምክንያቱም በእውነታ ላይ ነው ያጋችሁን። እውነታውን እያያችሁ ደግሞ እናንተ ወደዚህ ካስገባችሁን ሀገራችን መሳፈር አለባችሁ ብላችሁ ካላችሁን፣ ስለዚህ ምንም የምናረገው ነገር ስለሌለ ወደ ሀገራችን አሳፍሩ ብለን ፎርም ሞላን። ፎርም ሙሉ ዳግመኛ አሉን። ዳግመኛ ፎርም ሞላን። በዛን ሰዓት አላሳፈሩንም። አሁንም ደግሞ በወረናው እንደዚህ ለምን አላሰፈራችሁም? አሳፍሩን፣ መሳፈር ነው የምንፈልገው ብለን ተናገር ጉዳይ በፍርድ ቤት ስለተያዘ መሳፈርም ሆነ መውጣት አትችሉም ተባል። ከዘር ሽፋ አሊ ይባላል። የመጣሁበት ከጅማ ኦሮሚያ ክልል ነው። ኤምባሲያችን አንድ ቀን ያኔ እንጃ ቀጠሮ አለ ሂዱና ይሄን ቀጠሮ አክብራችሁ ስሙልን ስንላችሁ እራሱ አንድ ቀን ይሄን ነገር ተግብሮልን አያውቁም። እኛ የኢትዮጵያ ኤምባሲ ማለት ነው። አንድ ቀን የሆነ እርዳታ እንኳን አንድ ከሰራ ነገር ማለት ነው አንድ ልብስ እንኳን አምጥቶልን አያውቁም። እዚህ የሌላ ዜጋ ኤምባሲ ነው ለእኛ ሀካ ልብስ ሲያስገባልን የነበረው ሳሙና ገላችን የምንታጠበው የመጨረሻ ማለት ነው። የእስር ቤት ይዞታችሁ ምን ምን ይመስላል? የእስር ቤት ይዞታችን ጠያቂ የለንም። ያኔ በር ዘብድበን እንኳን ልንጠይቅ ፖሊስ ብንጠራ ራሱ ፖሊሶቹ ቀርቦ ምንም የሚያናገሩን ነገር የለም። ጥሩ መልስም ይመልሰለን የለም። በመጀመሪያ ያው እኛ አሁን እዚህ ጋር ያለነው የሰው ሀገር ላይ ነው። እባካችሁ ሰው ያልቻለው ነገር አያደርግም። በሚችለው ነገር ነው ማድረግ የሚችለው። የማይችለው ነገር ማንም ሰው አያስገድደውም። አላህም እንኳን አያስገድደውም ይሄ ነገር። ስለዚህ እባካችሁ እንደ ዜጋ የምችሉትን ነገር መጥታችሁ እንኳን ዜጎቻቸውን አነጋግሩ። እስረኞቹ እንደሚገልጹት ጉዳያቸው በፍርድ ቤት እልባት አግኝቶ ሳለ የኢትዮጵያ ኤምባሲ እየተባበራቸውና መብታቸውን እያስከበረ አለመሆኑን ነው። በጅዳ የኢትዮጵያ ኤምባሲ ቆንስላ ጽህፈት ቤት የዳያስፖራ ጉዳዮች ኃላፊ እንደሆኑ የገለጹት አቶ ተክለ ሃይማኖት ገብረ ዮሐንስ የሚከተለውን ብለዋል። አይ እስከዚህ ስለ እነዚህ ጉዳይ የሰማ ነገር የለም። ለዜጎቻችን ጋር የሚያጋጥሙ ችግሮች ግን ከሀገሩ መንግስት ጋር እየተነጋገረ መፍትሄ እንዳገኙ እናደርጋለን። እስካሁን ስለዚህ ኬዝ የሰማሁት ነገር የለም። ግን ውሳኔ ከተሰጠና የመረስላቸው ከተባለ ግን ተግባር ላይ ይውላል። ብዙ ጊዜ እኛም እነዛ ጥቅሞቻቸው ሳያገኙ ማንኛውም እንትን ወደኋላ አንልም። እንደ ገለጹት ከዚህ በፊት ከኢትዮጵያ ኤምባሲ ጋር እንደ ተነጋገሩ ገልጸዋል። ከቆንስላው ጽህፈት ቤትም ጋር እንደ ተነጋገሩ ገልጸዋል። ለእኛ ጉዳያችሁ ያልቃል የእናንተ ህጋዊ ከሆናችሁ ችግር የለውም ከሚለው ውጪ የተከታተሉበት ነገር የለም። በፍርድ ቤትም ቢሆን ያለ ጠበቃ ነው እየተከራከርን ያለነው የሚል ሀሳብ አቅርበዋል። እኛ ጋር የመጣ ነገር የለም። እኛ ጋር ሲያሳውቁን ወዲያው ለሚመለከተው ደብዳቤ እንጽፋለን። ጉዳያቸው ግልጽ እንዲደረግ እንጠይቃለን። በዛ ባገኘ ነው መንገድ ደግሞ እስከ መጨረሻው ጊዜ እንከታተላለን ነው። ፍርድ ቤቱ እንግዲህ አስቀድሞ ውሳኔውን ካሳለፈ ቆይቷል፣ ወደ አንድ ዓመት ሊሞላው ነው። ግን የፍርድ ቤት ውሳኔ ተፈጻሚ በማድረግ ረገድ ምንም አይነት እንቅስቃሴ የለም፣ በዚህ ሊያግዝ የሚችለው ኤምባሲው ነው በሚል ሲገልጹ ነበር። አሁን እንግዲህ ዜናውንም ከሰማችሁ በኋላ ምን አይነት ስራዎች ነው የምትሰሩት? ያው ካገኘ ነው አሁንም ኢንፎርሜሽኑ ያሉበት አካባቢ የታሰሩበት አካባቢ ላኬዝ እንትን ያደረገው ካወቅን እኛ አድረስ እናደርጋለን። ስምንቱን ኢትዮጵያውያን ቀጥሮ የሚያሰራው ድርጅት ለዝግጅት ክፍላችን መግለጫ ለመስጠት እንደማይፈልግ ሥራ አስኪያጁ ነግረውናል። የስራ ፈቃድ ያወጣላቸውም የሳውዲ ዜጋ ስልክ አያነሳም። ወቅቴን ላሐቅ ደዋ ነምበር ዮር ካሊንግ ኦፍ እናመሰግናለን ሄኖክን ለዘገባው። ወደ ተከታዩ ቅንብራችን ነው የምናልፈው። ሐኪሙን ይጠይቁ መዘንጋት የጤና ችግር የሚሆነው መቼ ነው? በሕክምናስ ይረዳል በሚል ከአድማጮቻችን በደረሱን ጥያቄዎች መነሻነት የተሰናዳ ዝግጅት ነው። ሐኪሙን ይጠይቁ ለዛሬ የሰነቀው ቆንጂት፣ አንድ ነገር ሰማሁኝ። በቅርቡ አንድ ሰው የጤና ችግር አጋጠመኛል እና ሐኪም ጋ ሄደ ዶክተር ጋ ሄደ እና ዶክተሩ ይጠይቀዋል፣ ለምን መጣ። ያለው ዶክተር፣ ችግር አለብኝ፣ የመዘንጋት ችግር አለብኝ አለው። መቼ ነው የጀመረ? የችግር አለው። ዶክተሩ የቱ ችግር? እኔ ደግሞ አሉላ አጠገቢያ አደለም የሚቀመጠው የዚህ ፕሮግራም አዘጋጅ ረሳለው፣ ረሳለው ንባ ባልነበረ ባለፈው ሳምንትና እንዴ ስለእኛ መጠየቅ ጀመረ። እንዴ ሰው አንቺ ቶኒ እንዴ ግን ወደ ቁም ነገሩ ስንመለስ በመዘንጋት ችግር በትውስታና በአእምሮ አሰራር ዙሪያ ከመስኩ ባለሙያ ጋር የተካሄደ ቃለ ምልልስ በተለይ ከእድሜ መግፋት ጋር ያልተያያዘ በወጣትነትና በጎልማሳነት የእድሜ ክልል ውስጥ በሚገኙ ሰዎች ላይ ሲከሰት ያለውን ሁኔታ የሚዳስስ ነው። ተጓዳኝ ችግሮችስ አሉት ወይ? ችግሩን ለማቅለልስ የሚረዱ እርምጃዎች ይኖራሉ? ሙያዊ ትንታኔውን የሚሰጡን ዶክተር ዮናስ እንዳለገዳ በዩናይትድ ስቴትስ የሜዮ ክሊኒክ የነርቭና የአእምሮ ሕክምና በህክምና ኮሌጁ የአእምሮና የስነ ልቡና ትምህርት ክፍል ሊቀመንበር ናቸው። የፕሮግራሙ አዘጋጅና አቅራቢ ቀደም ሲል እንዳልነው አሉላ ከበደ ነው። የዝግጅቱ የመጀመሪያ ክፍል ነው ቀጥሎ የሚቀርበው በርከት ያሉ አድማጮቻችን ያደረሱንን ተመሳሳይ ጥያቄ መነሻ ያደረገ ነው። የምሽቱ ሀኪሞን ይጠይቁ ዶክተር ዮናስ፣ ለመሆኑ መርሳት ወይም መዘንጋት በሽታ ተደርጎ የሚወሰደው መቼ ነው? በምንስ ይከሰታል? ይሄ በጣም ጥሩ ጥያቄ ነው። አንጎልን በአምስት ከፍሎ ማየት ይቻላል። አንደኛው ከግንባራችን ጀርባ ያለው የአንጎል ክፍል ፕሪፍሮንታል ኮርቴክስ ይሉታል። እሱ ነገር ልብ እንድንል የሚያደርግ ነው። ለምሳሌ መጽሐፍ በምናንብበት ጊዜ ወይም ከሰው ጋር በምናወራበት ጊዜ ያንን ሀሳባችንን ወሬውና ጭውቡቱ ላይ እንዲቆይ የሚያደርገው የአንጎል ክፍል ይሄ ግንባራችን ጀርባ ያለው ነው። ከዛ ጨዋታው ላይ ትኩረት እንድናደርግ እሱ ይጠቅመናል። ከዛ በኋላ ይህንን መረጃ ደግሞ ለማስታወስ እንድንችል ወደ መጋዘን ለማስተላለፍ ከዚሁ የአንጎል ክፍል ወደ ሌላ የመረጃ መጋዘን ቦታ አለ ሰው እቃውን በትክክል ልብ ብሎ አንድ ቦታ ካስቀመጠ እኮ መልሶ ለማግኘት አይቸገርም። ልክ እንደዛ ነው። አንጎልም ልብ እንድንል የሚያደርገው ይሄ ከግንባራችን ጀርባ ያለው ነው። ከዛ በኋላ መረጃው አውራ መንገዱን ተከትሎ ወደ መጋዘን ይገባል። ያ መጋዘኑ ላይ ችግር ካለ ነው እንግዲህ እኛ መዘንጋት በሽታ አለ የምንለው እና ሂፖካምፐስ ይሉታል። ይሄ እንደ መረጃ መጋዘን አድርገን የምናየው እሱ ችግር ውስጥ ሲወድቅ ያ እውነተኛ የመርሳት በሽታ ነው። እና ብዙ ጊዜ የልበብስነት ችግር ያላቸው ሰዎች ሀሳባቸውን ሰብሰብ የሚያደርገው የአንጎል ክፍል ይሄ ግንባራችን ጀርባ ያለው በተለያየ አቅጣጫ በተለያየ መረጃ ሲበዛበት ነው ችግር የሚመጣው። የልበብስነት እንጂ ልበብስነት ብቻ ችግር ያለው እንደምንም ብሎ መረጃ መጋዘን ካስገባ መልሶ ማምጣት ይችላል፣ ጤናማ የሆነ ሰው ነገር ግን እውነተኛ የመርሳት በሽታ ያላቸው ሰዎች መጋዘኑ በትክክል አይሰራም። እዛ ውስጥ ያሉት የነርቭ ሴሎች ሞተዋል። ስለዚህ ምንም ነገር ግለሰቡ ቢነገረው፣ አስታውስ፣ ጥረት አድርግ ብለህ ብትለው ከግማሽ ሰዓት በኋላ ምንም አያስታውስም። ያ ነው በሽታ የምንለው እና ይሄንን አንደኛ ወረቀትና እርሳስ ላይ በሚሰጥ ምርመራ አለ፣ በሱ ሁለተኛ ደግሞ ኤም አር አይ በሚሉት የአንጎል ሴሎች ምን ያክሉ ሞተዋል አልሞቱም፣ ብለን ማየት የምንችልበት አለ። የተለያዩ ምርመራዎች አድርገን ይሄ ግለሰብ በእርግጥም የመዘንጋት በሽታ አለው የለውም ብለን እንወስናለን። ይሄ የመዘንጋት ሁኔታ በአንድ ወይ በሌላ መንገድ ከባህሎች ከህይወት አኗኗር ከህብረተሰብ የህይወት ዘይቤ ጋር ሊገናኝ ይችላል። የአንዱ አካባቢ ሁኔታ ከሌላው ጋር የመለያየቱን ያህል ሰዎች ለዚህ መዘንጋት ወይም መርሳት ሊጋለጡ የሚችሉበት በተለይ በተደጋጋሚ ወደ ችግርነት የሚያመዝነው ሁኔታ እንዲፈጠር ሌሎች ባህላዊ የማህበረሰብ አኗኗር ሁኔታዎች ምክንያት ሊሆኑ ይችላሉ። አዎ ይህንን በየሀገሩ ብዙ ሰዎች እያጠኑ ነው ያሉት። አንደኛው በጣም ከልክ ያለፈ እንደው ለትንሽ ለትልቁ ከልክ ያለፈ ሀዘን ውስጥ የሚገቡ ሰዎች ለአንድ ለሁለት ቀን በአንድ ነገር ማዘን መተከዝ ኑሮ ውስጥ ያለ ነገር ነው። ግን አንዳንድ ሰው ለሁለት ወር ለሶስት ወር የበረታ ሐዘን ውስጥ የመግባ የበረታ ከመጠን ያለፈ ጭለማ ጉርጓድ ውስጥ ያለው ሆኖ ይሰማኛል የሚለ አለሁ እና ይሄ ከመጠን ያለፈ ለሶስት ወር ስድስት ወር ለዓመት ሲቆይ ምናልባት እነዚህ መጋዘን ውስጥ ያሉትን መረጃ ድናስታውስ የሚያደረጉትን የነርቭ ሰሎች ሊገድል ይችላሉ ወይ የሚል ግምት አለ። ሌላው ደግሞ አሁን እኛ ባህል እንደ ማጥናት ፈልገው ነገር ቤተሰብ እና ወዳጅ ዘመድ ጓደኛ ያለው አንድ አዛውንት በዚህ በሽታ ብዙ ላይጠቃ ይችላል የሚል አንዳንድ መረጃ አለ። እዚህ በምዕራብ ዓለም የተደረገ ጥናት እንደምታውቀው ያሉላ እዚህ ሀገር አሁን ያሉት አዛውንቶች በተለይ ለምሳሌ ገጠር ውስጥ ብንወስድ የሰማንያ ዓመት አዛውንት ወይም የሰባ ዓመት አዛውንት ትልቅ ቤት ውስጥ ለብቻው ከሰው ተነጥሎ ምናልባት ከሱ ቀጥሎ ያለው ጎረቤቱ ወይ ሀምሳ ሜትር ርቀት ላይ ሊሆን ይችላል። እንደዚህ ባለ ሁኔታ በክረምት ጊዜ በተለይ ለአራት ወር ምንም ሰው ሳያገኙ ለብቻቸው የሚቆዩበት ሁኔታ አለ። እንደዚህ አይነት ከልክ ያለፈ ብቸኝነት ለፈረንጆቹ ከባድ ችግር ነው። የመነጠል ከሰው በሰው ግንኙነት ርቆ የመኖር ሁኔታ ለእንዲህ አይነት ችግሮች የማጋለጥ እድል ሊኖረው ይችላል። አንዱ ይሄ ነው። ሶሻል ኔትወርክ ይሉታል። አንዱ መረጃ ይህንን ያሳያል። ሌላው ደግሞ እዚህ እኛ ያደረግነው ጥናት ባለፈው ገልጬ ይሆናል። አንዳንድ ጊዜ ስፖርት በእግር መሄድ እንደዚህ መንቀሳቀስ የሚያደርጉ ሰዎች ለዚህ የመዘንጋት በሽታ ብዙ አይጋለጡም የሚል መረጃ አግኝተናል። እዚህ እኛ ባረግ ነው ጥናት ይሄ በእድሜ ገፋ ሲያደርጉ ከእድሜ ጋር በእርጅና ዘመን የሚመጣውን የመርሳት ሁኔታ ነው። ከእርጅና ጋር የመጣውን ከሰባ እስከ ዘጠና አመት የሆኑ ሰዎች ነው ያጠና ነው እና ቢያንስ በሳምንት አምስት ቀን እንደዚህ በእግራቸው ወዲያ ወዲ የሚንቀሳቀሱት ሰዎች ብዙም የመዘንጋት በሽታ አልነበራቸውም ግን እነዚህ ብዙ የማይንቀሳቀሱ እና እንደው ቤት ውስጥ ለብቻቸው ከሰው ተነጥለው ሲተክዙ የሚውሉ አዛውንቶች፣ በሰባና በዘጠና አመት መሀል ያሉ እነሱን የመዘንጋት በሽታ ብዙ እንደሚያጠቃቸው አይተናል። እና እንዳልከው በእርግጥ የተለያዩ ባህላዊ ሁኔታዎች ለመዘንጋት በሽታ ሊያጋልጡ ይችላል። ዶክተር ዮናስ እንዳለ ገዳ በድጋሚ ለጊዜው አመሰግናለሁ። እግዜር ስጥልኝ። አመሰግናለሁ። እናመሰግናለን። አሉላንም ዶክተር ዮናስንም እንግዲህ በተከታይ ዝግጅት ደግሞ ተከታዩ ክፍል ይቀርባል። ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀሩናል። ከመሰናበታችን በፊት ግን ሙዚቃ እንጋብዝ። አሁን ጥሩ ሀሳብ ነው። ከዛ በፊት አንዲት ከታሪክ ውስጥ ቃኘት ያደረግናትና እናካፍላችሁ። በሁለተኛው የዓለም ጦርነት ወቅት ከዓለም ገናና መሪዎች አንዱ የነበሩት የእንግሊዝ ጠቅላይ ሚኒስትር ያኔ ዊንስተን ቸርችል ያረፉት ልክ የዛሬ 52 ዓመት በዛሬው ዕለት ነበር። በ1957 ዓ ም አንድ ዶላር 22 ብር ከ49 ሳንቲም ተመንዝሯል። ዛሬ ነገ አዲስ አበባ ፀሐያማ ነች። ከፍተኛ ሙቀቷ 26፣ ዝቅተኛ 8 ነው። መስፍን አበበ ተከታዩ ግብዣችን ነው። እንግዲህ ዝግጅታችን ለዛሬ በዚሁ ተጠናቀቀ። አስተናጋጆቻችሁ ሰሎሞን አባትና ቆንጅ ታየነን በምሽቱ ፕሮግራም ዋና አዘጋጅ አዳነች ብሳዬና ሌሎችን ባልደረቦቻችን ስም እንሰናበታችኋለን። አብራችሁን ስለቆያችሁ እናመሰግናለን። ክቡራትና ክቡራን የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ። ከመስፍና በበገረን ተዋችሁ አመቱ ደስ አመት የነበረን ፍቅር And the church, the and the Okay.